በጉርጉሩ ሳያኑ የዘመን አቆጣጠር በ2008 ሳቶቺ ናካማቶ በሚል የብዕር ስም በሚታወቅ የቴክኖሎጂ ባለሙያ የተፈለሰፈው ቢትኮይን በማናቸውም ሰዓት በየትኛውም የዓለም ክፍል ያለ ባንክና ያለምንም የገንዘብ መተመኛ ለመገበያየት የሚያስችል ሲሆን በበይነ መረብ ላይ ባለቤቱ በሚመሰርተው የሚስጥር ቁልፍ ብቻ የሚንቀሳቀስ ነው። መስራቹ ሳቶቺ ናካማቶ በቁጥር የተወሰኑ ቢትኮይኖችን ኮድ ባላቸው ቁልፎች በመቆለፍ ሰዎች አስሰው በማግኘት እንዲጠቀሙባቸው ለቋል። በኢትዮጵያ ፈቃድ አውጥተው የቢትኮይን ማይኒንግ ወይም ደግሞ አሰሳ ከጀመሩ ተቋማት መካከል ቀዳሚ የሆነው ኪውአርቢ ላብስ ተቋም መስራች አቶ ነሞ ስምረት ሀገሪቱ የምታመርተውን የኤሌክትሪክ ኃይል አቅርቦት ተደራሽ ለማድረግ የሚያስችል መሰረተ ልማት አለመኖሩን ጠቅሰው የቢትኮይን አሰሳ በግድቦቹ የሚባክነውን የኤሌክትሪክ ኃይል ወደ ዶላር እንድትለውጥ አገዟታል ይላሉ። ይህንን ለመስራት ነው የመጣ ነው። ዋና ፖይንቱ የኢትዮጵያ ኤሌክትሪሲቲ በጣም ጥሩ ሲትዌሽን ላይ ነበር ለዚህ ኢንዱስትሪ። ይሄ ኢንዱስትሪ ደግሞ ለኢትዮጵያ በጣም ሊጠቀም ይችላል። ግን ለምን ኢትዮጵያ ጥሩ ነው የሚለውን ነገር መብራት ኃይል ኢኢፒ ጋር ሄደን ተነጋገርን እና ፖይንቱ የኢትዮጵያ ኤሌክትሪሲቲ ጀኔሬሽን በጣም እያደገ ነው። አሁን ባለፈው አራት አመት ውስጥ ሶስት እጥፍ አድገዋል። ከሁለት ጊጋዋት ወደ ስድስት ጊጋዋት ጀኔሬት ይደረጋል። አሁን የህዳሴ ግድብ ሲያልቅ እና ኮይሻ የሚባለው ፕሮጀክት ሲያልቅ ሌሎች ሌሎችም ዊንድ በሚቀጥለው ሁለት ሶስት አመት ወደ አስር ጊጋዋት ይደርሳል። እንደዚህ አይነት ሲትዌሽን ሲሆን ሰው ለምቦ ለሚጠቀምበት ቦታ ለማድረስ በጣም ትልቅ ኢንፍራስትራክቸር መሰራት አለበት። ኢትዮጵያ ለምሳሌ አሁን አስር ቢሊዮን ዶላር ኢንቨስት ማድረግ አለባት በዚህ ፓርክ ላይ ዲስትሪቢሽን። የህዳሴ ግድብ አምስት ቢሊዮን ነበረ። በአሁን ሰዓት አንድ ቢትኮይን በዓለም ገበያ ላይ እስከ ዘጠና ሺህ የዩናይትድ ስቴትስ ዶላር ይተመናል። ይሁን እንጂ አንድ ቢትኮይንን አስሶ ለማግኘት አንድ መቶ ሀምሳ አምስት ሺህ ኪሎዋት የሚሆን የኤሌክትሪክ ኃይል አቅርቦት ያስፈልጋል። ይህ አሐዝ በኢትዮጵያ 1033 መኖሪያ ቤቶችን ለማብራት ያስችላል። በዩናይትድ ስቴትስ ዓለም አቀፍ የቴክኖሎጂ ማዕከል በሆነው ሲልከን ቫሌይ ባለሙያ የሆነው ቃል ካሳ በኢትዮጵያ ክሪፕቶ ከረንሲና የቢትኮይን አሰሳ ምን እንደሆኑ ወጣቶችና ፖሊሲ አውጪዎች ግንዛቤ እንዲኖራቸው ይሰራል። ለብዙዎች በቀላሉ ለመረዳት የሚያዳግተውን ጽንሰ ሀሳብ ለአሜሪካ ድምጽ አብራርቷል። ቢትኮይን ምንድን ነው ብለን አንዴ ብንጠይቅ ያው ገንዘብ ነው። ዲጂታል ነው። ኦፕን ነው። ያው ፕሮቶኮሉ ሁላችንም ላይ ማንኛውም አገር ሰው እኩል የተጠቀምን ነው። ለኢትዮጵያ እንዴት ነው በጣም የሚጠቅማት? ያው የኢትዮጵያ መብራት ኃይል ረከስ ይላል። ቢትኮይን ደግሞ አሰራሩ ኤነርጂ ይጠይቃል፣ መብራት ኃይል ይጠይቃል። እና ያው ግድ ባለን መብራት ኃይል አሁን ሶስት ነጥብ ሁለት ሳንቲም ኪሎዋት አወር በዶላር ያስከፈሉ ሀያ አምስት ቢትኮይን ማይነሮች ኢትዮጵያ መጥተዋል። ኢታንቬራ መቀመጫውን በሲያትል ዋሽንግተን ያደረገውና ኢትዮጵያን ጨምሮ በልዩ ልዩ የዓለም ክፍሎች ለቢትኮይን አምራች ተቋማት የሶፍትዌርና የማሽን አቅርቦቶችን የሚያመቻቸው ለግዘርቴክ ዋና ስራ አስፈጻሚ ነው። በኢትዮጵያ ከሚገኙ አሳሽ ድርጅቶች ጋርም አብሮ ይሰራል። ኢትዮጵያ በታዳሽ ኃይል ምንጭነቷ ተመራጭ ሆናለች ይላል። በአሁን ሰዓት የምናየው ነገር ምንድን ነው? ልብ በይ፣ ይህን የምለው ከውጭ ሰው አንጻር ነው ተጨማሪም መዋለ ንዋይ ለማፍሰስና አማራጮችን ስናይ ኢትዮጵያ ተመራጭ አዲስ ገበያ መሆኗ ነው። ምናልባት እንግዲህ ኢንቨስት ከሚደረገው መዋለ ንዋይ በጥቂቱ ሰብስቴሽንና ትራንስፎርመሮችን በማድረግ ለአገሪቱ የኤሌክትሪክ መሠረት ልማት ለመገንባት ሊያገለግል ይችላል። በቀጣይ ዓመት በኢትዮጵያ የቢትኮይን ኢንቨስትመንት የመሸጥ አቅም በእጅጉ ያድጋል። አሁን ላይ 600 እስከ 700 ጊጋባይት ኤሌክትሪክ እንጠቀማለን። በቀጣይ ዓመት 15 ጊጋባይት የሚሆን የኤሌክትሪክ ኃይል እንጠቀማለን ብለን እንጠብቃለን። ስለዚህ በሚቀጥሉ አመት ከፍተኛ የሆነ ሟለንዋይ ፍሰት ይኖራል። ኢታንቬራ ቢትኮይን የሀገሪቱን ህዝብ የኃይል አቅርቦት እየተሻማ ይሆን እንደሆነ በአሜሪካ ድምጽ ለቀረበለት ጥያቄ፣ በኢትዮጵያ የሚመነጨው ኃይል በተገቢው መንገድ ለማህበረሰቡ ተደራሽ ለማድረግ የሚያስችል የመሰረተ ልማት አቅም አለመኖሩን ጠቅሶ በቢትኮይን ፍለጋ የተሰማሩ ተቋማት የኃይል መጠኑ ሳይባክን ሀገሪቱ ገቢ እንድታገኝ እያስቻሉ ነው ይላል። አብዛኞቹ በቢትኮይን አሰሳ ላይ የተሰማሩ ተቋማት ድርጅቶቻቸውና ማሽኖቻቸውን በኃይል አመንጪ ግድቦች አቅራቢያ እንደሚተክሉም ገልጿል። በአንድና በሁለት ሰው የሚሰራውና እምብዛም የስራ እድል ፈጠራ አቅም የሌለው የቢትኮይን አሰሳ ስራ ሀገሪቱ ተጨማሪ የውጭ ምንዛሬ እንድታገኝ በማድረግ ረገድ ስኬታማ ሆኗል። ሀገሪቱ ባለፈው ዓመት ብቻ 55 ሚሊዮን ዶላር ገቢ ስታደርግ የያዝ ነው የ2017 ዓመት ሲጠናቀቅ 123 ሚሊዮን ዶላር ገቢ እንደምታገኝ የዓለም አቀፍ የገበያ ትንተና ገጽ የሆነው ናስቅ ደንብዩዋል። ይሁን እንጂ ስራውን በማሳለጡ ረገድ ተግዳሮቶችና መጓተቶች እንዳሉ የኪዩ አርቢ ላፕስ መስራች አቶ ነሞስምረት ይገልጻሉ። ፋይናንስ እና ኢኮኖሚ እና ኤነርጂ ሚኒስትሪ ኦፍ ቴክኖሎጂ ጋር ስንነጋገር በጣም ሰፖርቲቭ ነበሩ። በደንብ ቫሊዩ ገባቸው። ግን በኋላ የኢትዮጵያ እንግዲህ በጣም ቢዝነስ ለመስራት ቀላል ሀገር አይደለም። ብዙ ብዙ ፕሮብለሞች አሉ። የሆነ ኮምፒውተር ወይም ኮሚዩኒኬሽን እቃ ሲመጣ ሴኪሪቲ አፕሮቫል ያስፈልገዋል ኢምፖርት ለመደረግ እና ኦፍኮርስ ምንም ኤክስፐክት አላደርግ ነውም ነበር ቢካዝ ቢትኮይን ምንም ፕራይቬት ኢንፎርሜሽን የለውም ቢትኮይን ማይኒንግ ስትሰሪ የምንም ሴኪሪቲ ኢምፓክት የለውም። ግን ልዩ አይነት ማሽን ነው ግን እና ይሄ ካልተፈቀደ መግባት አይችልም። ጀስት ኮምፒውተር ይኮነ እንደ ላፕቶፕ ሰርቨር አለ፣ ደስክቶፕ አለ፣ ይሄ ደግሞ ስ ለየት ያለ ኮምፒውተር ነው ብለን ስንከራከር ነበረ። እሱ ፓርት ሁለት አመት ፈጀ። የለግዘርቴክ ስራ አስፈጻሚ ኢታምቤራም ሀገሪቱ ስራውን ለማሳለጥ የሚረዳ የፌዴራልና የክልል ፖሊሲዎችን ማዘጋጀት እንደሚያስፈልግ ጠቁሟል። ከቢትኮይን ፍለጋ ወይም አሰሳይት አንጻር ኢትዮጵያ በእርግጠኝነት በዓለም አቀፍ ደረጃ የተሻሉ ክልሎች አንዷ መሆኗ የሚታወቅ ይመስለኛል ነገር ግን ምናልባት ይህንን ስል ትንሽ የዛባ አመለካከት ኑሮኝ ይሆናል። ነገር ግን አሜሪካ ውስጥ ሥራ ለማስኬድ የሚያግዝ ግልጽ የሆነ ሕግና ደንብ አለ። ስለዚህ ለባለ ሀብቶቹ ቁርጡን ለማወቅና አማራጭ ለመፈለግ በጣም ቀላል ነው። ምክንያቱም ደንቦቹ ምን እንደሆኑ በትክክል ስለምናውቃቸው እንዲሁም የህግ የበላይነት ስለምንረዳ ነው። እስካሁን ባለው ኢትዮጵያ መልካም ስራ እየሠራች ነው። የኢትዮጵያ ኤሌክትሪክ ኃይል በይፋ ብዙ ሥራዎች እየሰራ ነው። ነገር ግን ብዙ ተያያዥ የሆኑ ጉዳዮች አሉ። ጉምሩኩ ላይ ያሉ ነገሮች አሉ። በሌላ በኩል በኢትዮጵያ ፈቃድ አውጥቶ ቢትኮይን ማሰስ የሚቻል ሲሆን ቢትኮይንን ጨምሮ በሌሎች የክሪፕቶ ከረንሲ አይነቶች መገበያየት ግን ህገ ወጥ እንደሆነ የገንዘብ ሚኒስቴር በህዳር ወር 2017 ዓ ም ባረቀቀው ሰነድ ላይ አስታውቋል። ይህ ውሳኔ ለማህበረሰቡ ደህንነት የተወሰደ እርምጃ ነው የሚለው ባለሙያው ቃልካሳ፣ ይሁን እንጂ ማህበረሰቡም ሆነ የመንግስት አካላት ስለ ጉዳዩ ማወቅና ከዘመኑ ጋር ለመራመድ ዝግጁ መሆን ይጠበቅባቸዋል ይላል። ብሔራዊ ባንክ ሪሰንትሊ እንዳለው ገንዘብ ንከረንሲ አይቻልም። ለምንድን ነው እንደዚህ ያሉት? ያው ኮንሱመር ፕሮቴክሽን ነው ለህዝቡ ደህንነት ብዬ ነው ማስበው። ይህ በእንዲህ እንዳለ በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት በገንዘብ ሚኒስቴር ከፍተኛ ባለስልጣናት የእጅ ስልክ ላይ በመደወል እና በጽሁፍ መልእክት ለቃለ መጠይቅ ያደረግነው ጥረት አልተሳካም። በተመሳሳይ የኢትዮጵያ ኤሌክትሪክ ኃይል ከቢትኮይን ገቢ የሚደረገው የውጭ ምንዛሬ ወይም ዶላር ፍሰት ተገቢው የኃይል አቅርቦት መስመር ዝርጋታ ላይ ስለመዋሉ እንዲሁም ስራውን ለመስራት ወደ ሀገር ለገቡ ተቋማት የማህበረሰቡን የኃይል አቅርቦት ፍላጎት ባልተሻማ መልኩ አገልግሎት ለመስጠት ያደረጓቸው ስላሉ እንቅስቃሴዎች ጥያቄ ብናቀርብም የኮሚኒኬሽን ዲሬክተሩ አቶ ሞገስ መኮንን ከዚህ ጉዳይ ጋር በተያያዘ በቅርቡ ቀጣይ ሪፖርት እስኪወጣ ድረስ በጉዳዩ ላይ ቃለ መጠየቅ እንደማይሰጡ ገልጸውልናል። በአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ